Demokrasi pada ኤርትራ ውስጥ በማዕድን ልማት ላይ የግዳይ ሥራ ያሰማራል በአገሪቱ ውስጥ የከፋፈና አለ ሲል አለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች ባለፈው ሳምንት ያወጣውን ክስ ኤርትራ አስተባብላለች። የኤርትራ የውጭ ጉዳይ ሚኒስትር ባወጣው መግለጫ ሂዩማን ራይትስ ዋችን ስም በማጥፋት የጸና ሲል ከሶታል። በአፍሪካ ህብረትና በመንግስታቱ ድርጅት የአፍሪካ ኢኮኖሚ ኮሚሽን የኤርትራ አምባሳደር ግርማ አስመሮም ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ኤርትራ ውስጥ የግዳይ ስራ የለም ነው ያሉት። ሰለሞን አባተ ነው ያነጋገራቸው የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣውና በማስታወቂያ ሚኒስቴሩ ዌብሳይት ላይ በሰፈረው ሂማን ራይትስ ዋች በቋሚ የስም ማጥፋት ተልእኮ ላይ ሲል በሰየመው መግለጫው የድርጅቱ መሰረተ ቢስ ክሶች በኤርትራ ሀገራዊ አገልግሎትና እያቆጠቆጠ ባለው የማዕድን ልማት ላይ ያነጣጠሩ ናቸው ብሏል። መግለጫው አክሎም ሂማን ራይትስ ዋች ኤርትራን በራሱ አስተያየት ሰብአዊ መብቶች ረጋጭ ሀገር እንደሆነች የገለጸበትን ሀገራዊ አገልግሎቷን ከግዳጅ ስራ ጋር ሀፍረት በሌለው ሁኔታ አመሳስሎታል ወይም አተካክሎታል ብሏል። ሂዩማን ራይትስ ዋች ባለፈው ሳምንት ያወጣውን መግለጫን ተንተርሶ የድርጅቱ የአፍሪቃ ቀንድ አጥኚ ፊሊክስ ሆርን ለቪኦኤ በሰጡት ቃለ ምልልስ እንዲህ ብለው ነበር። ጥናታችን የሚያሳየው መሰረቱ ካናዳ የሆነው ኔፍሰን ሪሶርስስ የሚባለው የማዕድን ልማት ኩባንያ በኤርትራ ብቸኛ የሆነው የቢሻ የወርቅ ማዕድን ማውጫ ሲገነባ ተካሂዷል ተብሎ ክስ በተነሳበት ሰዎችን በግዳጅ የማሰራት የብዝበዛ አድራጎት ውስጥ ተሳትፏል። ያንን የወርቅ ልማት ሥራ ሰገን ኮንስትራክሽን ለሚባለው የኤርትራ መንግሥት ድርጅት በኮንትራት ሰጥቶታል። ኔፍሰን ኩባንያ በኋላም እነዚህን ሁኔታዎች ለማስቆም የታሰቡ ፖሊሲዎችን ቢያወጣም ገብቶ እንዲፈትሽ ከኤርትራ መንግስት ፍቃድ ባለማግኘቱ የግዳጅ ስራ ጥቅም ላይ መዋል አለመዋሉን ዛሬም ማረጋገጥ አይችልም ብለዋል የሂውማን ራይትስ ዋች አጥኚ። ካናዳዊው የማዕድን ልማት ኩባንያ ኔቭሰን ከቢሻ ወርቅ ማዕድን የስድሳ ከመቶ ድርሻ ያለው መሆኑንና የምልመላ ስራ ማሰማራት በቢሻ ፈጽሞ የማይፈቀድ መሆኑን ባወጣው መግለጫ ደጋግሞ ጠቅሷል። ፕሮጀክቱን በጀመረበት በ2009 ዓ ም አካባቢ የምልመላ ስራ ጥቆማ ደርሶት ለበታቹ የመንግስት ተቋራጭ ለሰገን ኮንስትራክሽን ፖሊሲ ማውረዱንና ሰገንም የምልመላ ሰዎችን ለስራ እንደማይጠቀም የጽሁፍ ማረጋገጫ የሰጠው መሆኑን አስታውቋል ድርጅቱ ማለትም ሁማን ራይትስ ዋች ወደዚህ ድምዳሜ የደረሰው ማንም ራሱን የሚያከብር ተመራማሪ ወይም አጥኚ ከቁብ ሊቆጥረው በማይችል የምርመራ ዘዴ ነው ብሏል የኤርትራ መንግስት መግለጫ። ሁማን ራይትስ ዋች ኤርትራን የሰብአዊ መብቶች ረጋጭ ነች ያለው በሰገንና በቢሻ ከተቀጠሩት በጥቅሉ 1330 ሰራተኞች አራቱን ብቻ አነጋግሮ መሆኑን የኤርትራ መንግስት መግለጫ ጠቁሞ፣ እነዚህ የተጠያቂዎችን የአንድ ከመቶ አንድ ሶስት ሺህኛ አስተያየት መሰረት ያደረጉ ድምዳሜዎች ከቁም ነገር መወሰድ የሌለ ባቸው በቁጥሩ እጅግ አነስተኛ መሆን ምክንያት ብቻ ሳይሆን ሁማን ራይትስ ዋች የሰዎቹን ቃላት እንዳሉ ወይም በግርድፍ አወራረዳቸው በመውሰዱም ጭምር ነው ብሏል። ሁማን ራይትስ ዋች የተበላሸ ሪፖርቱን ለማስረገጥ ያጠቀሰባቸው ሌሎቹ ዋነኛ የጀርባ ምንጮቹ አንድም በሀገሪቱ ላይ የጥላቻ አጀንዳ ያላቸው አንዳንድ መንግስታት ወይም ክብር የለሽ ከሃዲዎች ናቸው ብሏል የኤርትራ መንግስት መግለጫ። መንግስቱ በዚሁ መግለጫው ሁማን ራይትስ ዋች በተሳሳተ ሁኔታ ሊያሳምንባቸው የሚሞክራቸውን ክሶቹን ለመፈተሽ ያስችላል በሚል በአራት ነጥብ ባሰፈረው ዝርዝር የሀገራዊ አገልግሎቱ መሰረታዊ ሀሳብና የአሰራር ስርዓት ያለውን አስፍሯል። በዚህም መሰረት የሀገር ውስጥም ይሁኑ የውጭ ለሁሉም የግል የንግድ ኩባንያዎች ከግዳጅ ያልተሰናበተ የሀገራዊ አገልግሎት ባልደረባ መቅጠር በህግ የተከለከለ መሆኑን ይህም ሰገን በቢሻ የማዕድን ልማት ፕሮጀክት ላይ ላሰማራቸው ሰራተኞችም እንደሚሰራ ገልጿል። በሂዩማን ራይትስ ዋች ሪፖርት ውስጥ በሐሰት ለማለት እንደተፈለገው ቢሻ አክሲዮን ማህበርና ሴኔት ከሰገን ጋር የበታች ተቋራጭ ስምምነት ውስጥ እንዲገቡ በመንግስት የተደረገባቸው ጫና የለም ብሏል። በከፍተኛው የኩባንያ ስነ ምግባር መመሪያ መሰረት በሚልም ሰገን ተግባራዊ እንዲያደርጋቸው ኔፍሰንና ሴኔት ያወረዱትም ወይም የጫኑት የሥራ ሁኔታ መመሪያ እንደሌለ የሚናገረው የኤርትራ መንግስት መግለጫ ሁሉም መሰረታዊ የስራ መብቶች በኤርትራ የፍትሐ ብሔር የወንጀልና የንግድ ህግጋትና በሥራ አዋጅ ቁጥር 118 ህዝባር 2001 እንዲሁም ኤርትራ ፈራሚ በሆነችባቸው የዓለም አቀፉ የሥራ ድርጅት አይኤልኦ ስምምነቶች ውስጥ ተቀርጸው እንደሚገኙ አመልክቷል። እንዲሁም የሰገን የደሞዝ ክፍያ ከሀገራዊው አማካይ በላይ መሆኑንና የሠራተኞቹ የመኖሪያ ሁኔታም ሂዩማን ራይትስ ዋች በአሉባልታ ላይ ተመስርቶ እንዳለው በወረደ ደረጃ ላይ የሚገኝ አይደለም። ሴኔት የሚባለው የበላይ ኩባንያም በአንድ ሚሊዮን የሥራ ሰዓቶች አንድም የአደጋ አጋጣሚ ባለመድረሱ ለሰገን ሽልማት ሰጥቶታል ብሏል። የኤርትራ መንግስት መግለጫ ሂዩማን ራይትስ ዋች የግዳጅ ስራ ነው ብሎታል ስላለው ሀገራዊ አገልግሎት አምስትረዳም እንዲህ ሲል ጽፏል። ጥቅስ ማንኛቸውም ለራሳቸው ክብር ያላቸው መንግሥታት እንደሚያደርጉት ሁሉ ኤርትራም ሉዓላዊነቷንና የፖለቲካ ነጻነቷን የመከላከልና የመጠበቅ ሕገ መንግሥታዊ ኃላፊነቷን የተቀደሰ ተግባር ነው ብላ ታምናለች። ብሔራዊ ወታደራዊ አገልግሎቱም ይህንን ከግምት ውስጥ በማስገባት በብሔራዊ ምክር ቤቱ የጸደቀ ነው። ዛሬ ኢትዮጵያ ዓለም አቀፍ ሕግንና የመጨረሻና ገዢ የሆነውን የኤርትራ ኢትዮጵያ የድንበር ኮሚሽን ውሳኔን ባፈጠጠ ሁኔታ ጥሳ ባድመ ከተማን ጨምሮ የኤርትራን ሉዓላዊ ግዛቶች ተቆጣጥራ የምትገኝ በመሆኑ የኤርትራ ሉዓላዊነት አደጋ ላይ ነው። ይህ ስጋት ባለበት ሁኔታና የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ኃላፊነቱን መወጣት እስከተሳነው ድረስ ኤርትራ አግባብ ነው ባለችው መንገድ ሉዓላዊነቷንና ነጻነቷን የመጠበቅ የማይናወጥ መብት አላት። ይህ በ1950ዎቹ የኤርትራ ከቅኝ ግዛት ነጻ የመውጣት ተገፍቶ በነበረ ጊዜ እውን ነበር፣ ዛሬም በሰፋ ሁኔታ እውን ነው። የጥቅስ መጨረሻ። የኤርትራ የውጭ ጉዳይ ሚኒስቴር በባለሰባት ገጽ መግለጫው ሌሎችም ስፋት ያላቸውን ጉዳዮች አንስቷል። ስለዚሁ የሂውማን ራይትስ ዋች ክስ ከቪኦኤ ጋር ቃለምልልስ ያደረጉት በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የኤርትራ አምባሳደር ግርማ አስመሮም የተቀነባበረ ተንኮል ሀሰት ነው ብለውታል አንደኛ መነሻው ያስገድዶ ስራ አለ ነው የሚለው ይሄ የለም ኤርትራ ውስጥ ስለዚህ የሀገራዊ ብሔራዊ አገልግሎቱን እንደሱ ነው የሚተረጉመው ሲነሳ ኔፍሰንንም የሚከሰው እንደዚህ አይነት ነገር አለ ብሎ ነው ይሄ የለም ውሸት በውሸት ኤርትራ ውስጥ የአስገዳጅ ስራ ወይም የአስገዳጅ ውትድርና የሚባል የለም እንደ ሌሎች ሀገሮች ናሽናል ሰርቪስ አለ ብሔራዊ አገልግሎት የሚባል ይሄ ደግሞ ስታንደርድ ነው ሁሉም ሰው ለሀገሩ እንደሚሰራው ሶስቱ ነገሮች ገልጨልሃለሁ ከአምባሳደር ግርማ አስመሮም ጋር የተ ያደረገውን ሙሉ ቃለ ምልልስ በዌብሳይታችን ደብሊው ደብሊው ደብሊው ዶት ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ ማግኘት ይቻላል። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ዋሽንግተን